መጪው የ2012 ሀገራዊ ምርጫ የማይካሄድ ከሆነ የትግራይ ክልል ምርጫ መካሄድ እንዳለበት የሚዘረዝር ጽሑፍ በህዋት የፌስቡክ ገጽ ላይ መውጣቱ አነጋጋሪ ሆኗል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽባሀ በዚህ ጉዳይ ላይ በትግራይ ክልል የሚንቀሳቀሱ ፖለቲካ ፓርቲዎችን አስተያየት ጠይቋል። በቀጣዩ ዘገባም ዝርዝሩን ያስደምጠናል። ባለፈው ህዳር ወር ህዝባዊ ወያነ ሐርነት ትግራይ ህወሓት በወይን መጽሔት ስለ ምርጫ አውጥቶት የነበረ የፓርቲው አቋም በዚህ ሳምንት ደግሞ በይፋዊው የፓርቲው ፌስቡክ ገጽ ዳግም በመታተሙ አወዛጋቢ አጀንዳ ሆኗል። በወጣው ጽሁፍ ህወሀት ምርጫውን በጊዜ መካሄድ እንዳለበት የገለጸበት ነው። በዚህ ሀገር በተፈጠረ ችግር ምርጫውን መራዘም የለበትም ያለው የፓርቲው አቋም ኢትዮጵያ በችግር ጊዜም ምርጫ ካሄዳለች በማለት ከ ሀያ አመት በፊት በ1992 የተካሄደውን ምርጫ በማስታወቅ ጽፏል። ኢትዮጵያና ኤርትራ በጦርነት በነበርበት ጊዜ እንዲሁም በኢህአዴግ አመራር ውስጥ ስለ ሁለንትናዊ አካሄድ ክርክር እየተካሄደ በነበረበት ጊዜም ህገ መንግስታዊ ስርዓት እንዳይጣስ ምርጫ ተካሂደዋል ብለዋል። በዚህ አመት በኢትዮጵያ ምርጫ በታቀደው ጊዜ መካሄድ እንዳለበት ያሳሰበው የህወሀት አቋም በሀገር አቀፍ ደረጃ ካልተካሄደ ግን ከመስከረም 2013 ጀምሮ በትግራይ ክልልም ህጋዊ ቁብልነት ያለው መንግስት ስለማይኖር በክልል ደረጃ ምርጫ መካሄድ እንዳለበት ያስቀምጣል። ምርጫ በማካሄድም ሙሉ መንግስታዊ ቅርጽ ያለው ወይም ደግሞ ዲፋክቶ ስቴት ሁና ትግራይ የምትቀጥልበት አቅጣጫ ነው ፓርቲው በጽሑፍ የገለጸው። በዚህ ዓመት ነሐሴ ወር ለማካሄድ ታቅዶ የነበረ ሀገራዊ ምርጫ በኮሮና ቫይረስ ወረርሽኝ ምክንያት በታቀደው ጊዜ ምርጫ ቦርድ ምርጫውን ማስፈጸም እንደማይችል ገልጾ ለህዝብ ተወካዮች ምክር ቤት አሳውቋል። ህወሀት በክልል ደረጃ ምርጫው መካሄድ አለበት የሚል አቋም በአሁኑ ጊዜ እንደያዘ የሚያመላክት ነው ካሁን በፊት ያወጣውን ጽሑፍ በዚህ ሳምንት በፌስቡክ ገጹ ያተመው። በዚህ ጉዳይ አስተያየት ከጠየቅናቸው የብሔር ብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ኪዳነ አመነም ፓርቲያቸው ምርጫው በተያያዘለት ጊዜ መከናወን እንዳለበት ያምናል ብለዋል። በሀገር አቀፍ ደረጃ ካልተካሄደ ግን በትግራይ ህጋዊ ቁብልነት ያለው መንግስት እንዲኖር በክልል ደረጃ ምርጫ መካሄድ አለበት ብሎ ባይቶና ያምናል ብለዋል። አስቀድሞም ለክልሉ መንግስት እንዳሳወቀ ተናግረዋል። የፌዴራል መንግስት ምርጫ ለማድረግ ምርጫ ብር ባስቀመጠው ስኬጁል መሰረት ምርጫ ለማካሄድ ዝግጁነት አልነበረውም የሚል እምነት ነው ያለን። ከምንከታተላቸው መረጃዎች የሚያሳየን ያ ነው። ስለዚህ ይህን እንዳለ ሆነው የትግራይ ክልል መንግስት ምርጫ በክልሌ አደርጋለሁ ብሎ እንትን ማድረጉ ተገቢነት ያለው ነው። እኛም ቀደም ብለን ከዚህ በፊት የያዝነው ነው እንደ ኦፕሽን አስቀምጠናል። ፌዴሬሽኑ የሚጣስ ከሆነ ህገ መንግስትም አይከበር ከሆነ ያለን አማራጭ እነሱ ሲጥሱት እነሱ ሲያብዱ አብረን መጣስና አብረን ማበድ አይደለም። ያለብን የራሳችን ህግ የምናስከብርበት አካሄድ መኖር አለበት። ህወሀትም የህወሀት ኮንትራትም እያለቀ ነው። ስለዚህ ከዛ በኋላ የትግራይ ክልል ህዝብ ማን ነው የሚያስተዳድረው? ህወሀትና ባይተና እኩል ናቸው። ምክንያቱም ምርጫ እስካልተካሄደ ድረስ ህወሀት እኛን የመምራት ስልጣን የለውም። ለይትሜት ጋቨርንመንት አይሆንም ማለት ነው። ስለዚህ ትግራይ ኦፕሽኖች ማምጣት ይኖርባታል ማለት ነው። እስካሁን ብዙ ትክሎች እየተደረጉ ቆይተዋል። አሁን ግን በቃ አማራጭ የሌለው ጉዳይ የሆነ ስለሆነ በአንድ በኩል የፌዴራል ህግ እንዲከበር የማይከበር ከሆነ ደግሞ ፕላን ቢ ትግራይ የራሷ በትግራይ ክልል ደረጃ ምርጫ መካሄድ አለበት። አቶ ኪዳነ በአሁኑ ጊዜ በክልሉ የኮሮና ቫይረስ ወረርሽኝ ለመከላከል የታወጀው አስቸኳይ ጊዜ አዋጅ መኖሩ ምርጫው መካሄድ ያለበት ጊዜ አጭር መሆኑም ለምርጫው ሂደት እንቅፋት እንዳይሆን ስጋታቸውን ገልጸዋል። እኛ ፓርቲ ያቋቋምነው ብዙ ችግር ስላለ ነው። አንዱ እስካሁን ሲደረጉ የነበሩት ምርጫዎች ትክክለኛ ምርጫ ስላልነበሩ ነው ፓርቲ ሆነን የቆምነው ማለት ነው። ስለዚህ አሁን ለህወሓት እኛ ከዚህ በፊት ደብዳቤም ጽፈናል። የትግራይ ፖለቲካ ምህዳር ዘመናዊ ለማድረግ አቃፊ ለማድረግ ለሁሉም እኩል አሳታፊ ለማድረግ ጥሪ አድርገን እስካሁን ወደ ተግባር አልገባን፣ በህወሀት ምክንያት ማለት ነው። በእርግጥ አሁን በቅርቡ ውይይት ይጀመራል የሚል ደብዳቤ ጽፎ ሁሉን ሰዎች ወክለናል እኛ። ነገር ግን እስካሁን የምር እውነተኛ ውይይት ነው ወይስ ሌላ ነገር አብረን የምናየው ይሆናል ማለት ነው። ፓርቲውም ከዚህ ቀደም ትምህርት ተምሮ እውነተኛ ምርጫ ለሌሎች ምሳሌ የሚሆን ምርጫ በትግራይ ክልል ውስጥ ያደርጋል የሚል ተስፋ ነው ያለን፣ የምንታገለውም ለዛ ነው። ካላደረገም በህዝብ ግፊት ነው የምናደርገው እና ህወሀት የተሳካ ምርጫ ለማድረግ ትግራይ ውስጥ ካለን ፓርቲዎች እውነተኛ ድርድር ማካሄድ አለበት። ትግራይ ውስጥ ካሉ ባለድርሻ አካላት በግልጽ መወያየት አለበት። የቅስቀሳ ጊዜም በግልጽ መኖር አለበት። ምርጫ ለማስካሄድ የሚያስፈልጉ ተቋሞች፣ በገለልተኝነት የሚሰሩ ተቋሞች ማቋቋም አለበት። ለአርና ለሉዓላዊነት ና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሰ በበኩላቸው ፓርቲያቸው ከሁሉም በላይ ለህዝብ ጤንነትና ደህንነት የሚያስብ ነው ብለዋል። የምርጫ ጉዳይም የኮሮና ቫይረስ ወረርሽኝ በቁጥጥር ሚኒስትር ከዋለ በኋላ ሁሉም የሚመለከተው አካል በጠረጴዛ ዙሪያ ተወያይቶ መፍትሄ የሚበጅለት ይሆናል ሲሉ ተናግሯል። ምርጫው እንዲራዘም ምክንያት የሆነው ፌዴራል መንግስትም ክልል መንግስትም ምርጫው በእርድም አይደለም፣ ኮሮና ቫይረስ ነው። ኮሮና ቫይረስ የዓለም ስጋት ሆኖ ያለው በሽታ ነው። ተራርቆ ነው መዳን የሚቻለው። ምርጫ የሚፈልገው ደግሞ የህዝብ ስብሰባዎች፣ ሰለማዊ ሰልፎች፣ ህዝባዊ ስብሰባዎች፣ ቅስቀሳዎች እና የተለያዩ የህዝብ መሰባሰብ የሚፈልግ ነው። ስለዚህ ይሄ በሽታ ካልጠፋ እና ከስጋቱ ነጻ ካልሆንን ህብረተሰባችን ማጥፋት ነው። ትግራይ ክልል ደግሞ በሽታው አሳሳቢ ነው፣ ቀድመን መከላከል አለብን ብሎ አስቀድሞ እንደ ክልል አስቸኳይ ጊዜ አዋጅ ያወጀ ክልል ነው። በዚህ በተቃራኒው ምርጫ አሁን አካሄዳለሁ ማለት መጀመሪያውም አስቸኳይ ጊዜ አዋጅም የተቻኮለ እና በጥናት እንዳልነበረ ያሳያል። አሁንም ምርጫው እየተባለ ያለው ለፕሮፓጋንዳ ፍጆታ እንጂ ምክንያቱም አንድ ኃላፊነት ያለው ፓርቲ እና መንግስት ህብረተሰቡ ወደ ኮሮና ሰብስቦ ለሞት ይዳርጋል የሚል ለማመን ይከብዳል። እና ስጋት መሆኑን ካላቆመ በስተቀር ምርጫ ማካሄዱ አደገኛ ነው። እኛ ለህብረተሰቡ ጤንነት፣ ህይወት፣ ደህንነት ቅድሚያ እንሰጣለን። ይሄም ምርጫ ቦርድም ያራዘመው ምክንያትም ኮሮና ቫይረስ አደጋ ስላለው ነው ህብረተሰቡም ይጎዳል ብሎ ስለሚያምን ነው። እኛም በምርጫ ምክንያት አንድ ሰው በኮሮና ቫይረስ እንዲሞትን አንፈልግም። በክልል ደረጃ ምርጫ ማካሄድ ይቻላል የሚል በህግ የተቀመጠ ነገር የለም ያሉት አቶ አምዶም ከመስከረም 2013 ጀምሮ አሁን ያለው መንግስት ህጋዊ ቅቡልነት የሌለው ቢሆንም ይህንንም ከህዝብ ደህንነት በላይ አይሆንም ሲሉ ገልጸዋል። ወረርሽኙ በማያሰጋ ደረጃ ሲደርስ ሁሉም የፖለቲካ ፓርቲዎች ያሳተፈ ድርድር ማካሄድ ነው መፍትሄው ብለዋል። 27 ዓመት ህገ መንግስት ጥሰዋል ይሄ ጉዳይ እስከ መቼ መቀጠል አለበት? ወደ ዲሞክራሲያዊ መንግስት መሸጋገር ከፈለግን ህገ መንግስት መከበር አለበት። ይህ ምርጫም በአግባቡ እንዳይካሄድ፣ በሰዓቱም እንዳይካሄድ የተለያዩ ምክንያቶች ሳይፈጽም ቆይተዋል። ዓለም አቀፍ የሆነ በሻ መጥቶ እንዲራዘም እያደረገ ነው። ይሄ ጉዳይ መፍትሄ የለው ማለት አይደለም። የክልልና የፌዴራል መንግስት ስልጣናቸው ሲያበቃ ህገ መንግስት ፈረሰ ማለት አይደለም። በህገ መንግስት መሰረት ባለድርሻ አካላት የሚባሉትን ወደ ጠረጴዛ ዙሪያ ወደ ውይይት መምጣት አለባቸው። እነዚህ ባለድርሻ አካላት ተነጋግረው በምን መልኩ ምርጫ መካሄድ አለበት፣ ገዢ ፓርቲ የነበረውም እንደ አንድ ፓርቲ ወደ ጠረጴዛ ዙሪያ መምጣት አለበት። ስለዚህ ባለድርሻ አካላት የሚባሉት ውይይት እና ምክክር ምርጫው በምን መልኩ መካሄድ አለበት ተብሎ መነጋገር ይቻላል። መንግስቱ ኮንትራቱ ጨረሰ ማለት ህገ መንግስቱ እንደ አዲስ ከጥቅም ውጭ ይሆናል ማለት አይደለም። ህገ መንግስቱ መሻሻል ይፈቅዳል። በህገ መንግስቱ መሰረት ህገ መንግስት መሻሻል ይቻላል። በዚህ ጉዳይ የትግራይ ብልጽግና አስተያየት ለማግኘት ለጽህፈት ቤቱ ኃላፊ አቶ ነቢዩ ስሑል ሚካኤል ጠይቀ ናቸው። ይፋዊ መግለጫ ከህወሀት ስላልሰጠ እኛም መልስ መስጠት አንችልም ብለዋል። በየግላቸው የፌስቡክ ገጽ በክልል ደረጃ ምርጫ ማካሄድ ህገ መንግስታዊ ጥሰት ነው በማለት ጽፈዋል። በዛሬው ዕለት በኮሮና ቫይረስ ምክንያት ቀጣዩን ምርጫ ለማካሄድ አስቸጋሪ ነው በማለት መንግስት አራት የመፍትሄ አማራጮች በማቅረብ ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር ውይይት ሲያካሄድ ውሏል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም